ይህ የአሜሪካ ድምፅ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የምናስተላልፍላችሁ የሰኞ ምሽት ስርጭታችን ጀመረ። በደራ ወረዳ በቀጠለው የታጣቂዎች ጥቃት ሰዎች የሞቱ መሆኑን ነዋሪዎች ተናገሩ። ምነ ምነሰና አመሞ የኦሮሞ ነጻነት ሰራዊት ሲመጣ መኪና አስቁሞ የአማራ ተወላጆችን አግቶ ይወስዳል። የፋኖው ኃይል ደግሞ አጸፋ ምላሽ ለመስጠት በኦሮሞ ተወላጆች ላይ እርምጃ ይወስዳል። የደራ ወረዳ ነዋሪዎች በሁለት ታጣቂዎች መካከል እየተሰቃዩ ናቸው። ከአካባቢው ነዋሪዎች አንዱ ናቸው። ዘገባው በአብይ ርዕሳችን ይቀርባል። ይህንና ሌሎችንም የሀገር ውስጥና የውጭ ዘገባዎችን ይዘን መጥተናል። ክቡራትና ክቡራን ሰኞ ሰኔ 24 2016 ዓ ም ሳስተናግዳቸው የማመሸው እንግዲህ ሌነኝ ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ ነው። ስመኝሽ የቆየ የዓለም ዜናውን ታቀርብልናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን በቅድሚያ ወደ ዓለም ዜናው በድጋሚ እንደምናመሻችሁ። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል ቱርክ ሶማሊያና ኢትዮጵያ በወደብ ስምምነቱ ዙሪያ የሚያደርጉትን ውይይት እያደራደረች ነው፣ ኤም ሀያ ሶስት በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ሌላ ከተማ ተቆጣጠረና የዩናይትድ ስቴትስ ጠቅላይ ፍርድ ቤት በትራምፕ ያለመከሰስ መብት ላይ ውሳኔ አሳለፈ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ኢትዮጵያና ተገንጣይዋ ሶማሌላንድ በዚህ አመት መጀመሪያ ላይ ባደረጉት የወደብ ስምምነት ዙሪያ ኢትዮጵያና ሶማሊያ በቱርክ አደራዳሪነት ንግግር መጀመራቸውን ለጉዳዩ ቅርበት ያላቸውን አራት ባለስልጣናት ጠቅሶ ሮይተርስ ዘግቧል። ድርድሩ በሁለቱ የምስራቅ አፍሪካ ጎረቤት ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ለማስተካከል የተደረገ ሙከራ መሆኑም ተገልጿል። ኢትዮጵያ በጥር ወር ከሶማሌላንድ ሀያ ኪሎሜትር እርዝማኔ ያለው ወደብ ለማግኘትና በምላሹ ለሶማሌላንድ እውቅና ለመስጠት የገባችው ስምምነት ከሶማሊያ ጋር ያላት ግንኙነት እንዲያሻክር አድርጎታል። ስምምነቱ ህገወጥ መሆኑን የገለጸችው ሶማሊያ በምላሹ የኢትዮጵያን አምባ የኢትዮጵያን አምባሳደር ከሀገሯ ያባረረች ሲሆን እስላማዊ አማጽያንን ለመዋጋት በሀገሯ የሚገኙ በሺዎች የሚቆጠሩ የኢትዮጵያ ወታደሮችንም ለማስወጣት እያስፈራራች ነው። በጉዳዩ ላይ የሶማሊያን መንግስት ቃል አቀባይ የቱርክን የውጭ ጉዳይ ሚኒስትርና የኢትዮጵያን የውጭ ጉዳይ ሚኒስትርና የደህንነት አገልግሎት ምላሽ ለማግኘት የተደረገው ጥረት አልተሳካም። የሶማሌላንድ ቃል አቀባይ በበኩላቸው በኢትዮጵያና በሶማሊያ መካከል በሚደረገው ውይይት ላይ አለመጋበዛቸውን ተናግረዋል። እንደ አውሮፓውያን አቆጣጠር በ1991 ነፃነቷን ካወጀች በኋላ በራስ ገዝ አስተዳደር ስር በንጽጽር የተሻለ ሰላምና መረጋጋት ያላት ሶማሌላንድ እስካሁን ዓለም አቀፍ እውቅና ለማግኘት አልቻለችም። የድርድሩ ዓላማ ግልጽ አለመሆኑን ለሮይተርስ የተናገሩት ሁለቱ ባለስልጣናት መፍትሄ ለማግኘት ያለው ተስፋም በጣም ዝቅተኛ መሆኑን ገልጸዋል። ኢትዮጵያ ከስምምነቱ እስክትወጣ ድረስ ሶማሊያ እንደማትወያይ ይዛ ከነበረው አቋም ተለሳልሳለች የሚል ወሬ ቢኖርም እውነቱ ግን ያንን አይመስልም ያሉት አንደኛው ባለስልጣን ወደፊት የሚያራምድ ሁኔታ አይታየኝም ከውይይቱም ብዙ አልጠብቅም ብለዋል። እንደ አውሮፓያን አቆጣጠር በ2011 ፕሬዚዳንት ረሲብ ጣይብ ኤርዶጋን ሞቃዲሾን ከጎበኙ በኋላ የጸጥታ ኃይሎችን በማሰልጠንና የልማት እርዳታዎችን በማቅረብ ቱርክ የሶማሊያ መንግስት የቅርብ አጋር ሆናለች። ሁለቱ ሀገራት በየካቲት ወር የመከላከያ ውል የተፈራረሙ ሲሆን በውሉ መሰረት አንካራ የሶማሊያ በውሃ ዙሪያ ያሉ ግዛቶቿን ማስከበር የሚያስችላትን የባህር ደህንነት ድጋፍ ታደርግላታለች በተጨማሪም ቱርክ ሶማሊያ ውስጥ ትምህርት ቤቶችን ሆስፒታሎችንና መሰረተ ልማቶችን የገነባች ሲሆን ሶማሊያውያን በቱርክ እንዲማሩ የሚያስችላቸው ነጻ የትምህርት እድልም ሰጥታለች በምትኩ ቱርክ በአፍሪካና ቁልፍ በሆነው የአለም አቀፍ የባህር ላይ መጓጓዣ መስመር አስተማማኝ ቦታ እንዲኖራት አስችሏታል በጦርነት በሚታመሰው የዲሞክራቲክ ሪፐብሊክ ኮንጎ ውስጥ ወደፊት እየገፋ የሚገኘው የኤም 23 ታጣቂ ቡድን ሌላ ከተማ መቆጣጠሩን አዣንስ ፍራንስ ፕሬንስ ምንጮቹን ጠቅሶ ዘግቧል። እንደ አውሮፓውያን አቆጣጠር ከ2021 ጀምሮ እየተካሄደ ባለው የጥቃት ዘመቻ ምስራቃዊውን የዲሞክራቲክ ሪፐብሊክ ኮንጎ እየተቆጣጠረ ያለውንና በቱትሲ ጎሳ የሚመራውን የኤም 23 ቡድን ሩዋንዳ ትደግፋለች ሲትል ኪንሻሳ ክስ ታቀርባለች። ሩዋንዳ በበኩሏ ክሱን አትቀበልም። እሁድ ዕለት የኤም 23 ተዋጊ ቡድን በሰሜን ኪቩ ግዛት የምትገኘውን ኪሩምባ ግዛት የተቆጣጠረ ሲሆን ቡድኑ በአካባቢው የትጥቅ ዘመቻ ከቀጠለበት ጊዜ ጀምሮ ከተማዋ በሁከት ስትናጥ ቆይታለች። ከ120 ሺህ በላይ ሰዎች የሚኖርባት ከተማ በስተ ሰሜን ወደ ቡተምቦና ቤኒ ስታሻግር በንግድ ማዕከልነቷም ትታወቃለች። ስማቸውን መግለጽ ያልፈለጉ አንድ የአካባቢው ባለስልጣን ከትላንት ማታ ጀምሮ ከተማዋ በኤም 23 እጅ በመውደቋ አዝነናል ያሉ ሲሆን ለአዣንስ ፍራንስ ፕሬስ እውድለት ቃለመጠይቅ አድርገዋል። ሌላ ስማቸው እንዳይጠቀስ የጠየቁ የሲቪል ማህበረሰብ መሪም ታጣቂዎቹ አብዛኞቹ በግር ሌሎቹ ደግሞ በመኪና ሆነው መግባታቸውን ገልጸዋል። ታጣቂዎቹ እሁድ ለት ነዋሪዎቹን ሰብስበው ያነጋገሩ ሲሆን ወደ ቡቴምቦ ና ቤኒ እንደሚገቡና ቀጥሎ መዳረሻቸው የኮንጎ ዋና ከተማ ኪንሻሳ እንደሚሆን መናገራቸውን ከስብሰባው ተሳታፊዎች አንዱ የአዣንስ ፍራንስ ፕሬስ ጋር በስልክ ቃለ መጠይቅ ያደረገ ነዋሪ ተናግሯል። እስራኤል ለሕክምና ወደ ጋዛ እንዲመለሱ ከለቀቀቻቸው በርካታ ፍልስጤማውያን እስረኞች መካከል የጋዛ ዋና ሆስፒታል ኃላፊ እንደሚገኙበት ተገለጸ። ከህዳር ወር ጀምሮ እስር ላይ የነበሩት መሐመድ አቡ ሰልሚያ ጋዛ የሚገኘው ሽፋ ሆስፒታል ኃላፊ የነበሩ ሲሆን እስራኤል ሐማስ ሆስፒታሉን እንደ ማዘዣ ማዕከል እየተጠቀመበት ነው በማለት በተመሳሳይ ወር ሆስፒታሉ ላይ ወረራ አካሄዳ ነበር። የሆስፒታሉ ባለስልጣናት በበኩላቸው የእስራኤልን ውንጀላ ውድቅ በማድረግ እስራኤል ታካሚዎችንና ለመጠለያ ወደ ሆስፒታሉ የመጡ ፍልስጤማውያንን አደጋ ላይ ጥላለች ሲሉ ከሰዋል። የእስራኤል የቀኝ አክራሪ ብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቨር የአቡ ሴልሚያን መለቀቅ ተችተው በኤክስ ገጻቸው ላይ ባሰፈሩት መልዕክት ደህንነትን አሳልፎ መስጠት ነው ብለዋል። ይህ በእንዲህ እንዳለ የእስራኤል ጦር በደቡባዊ የጋዛ ክፍል ድንበር አቅራቢያ ከምትገኘው ካን ዩነስ ታጣቂዎች ለተኮሱት ሀያ ሚሳይሎች ምላሽ ለመስጠት ጥቃቶች መፈጸሙን አስታውቋል። ከተተኳሾች ውስጥ የተወሰኑትን ማምከኑን ያስታወቀው ጦሩ የተቀሩት በደቡባዊ የእስራኤል ክፍል መውደቃቸውን ጠቅሷል። ከጋዛ በተጨማሪ እስራኤል በደቡባዊ ሊባኖስ በርካታ መንደሮች ውስጥ የሚገኙ የሂዝቦላ ታጣቂዎችን ኢላማ ያደረገ የአየር ጥቃትን ማካሄዳለች። እስራኤል በሂዝቦላ ላይ የከፈተችው መጠነ ሰፊ የጥቃት ዘመቻ ግጭቱን በቀጠናው ሊያስፋፋው ይችላል የሚል ስጋት የገባቸው ዩናይትድ ስቴትስ እና ሌሎች ሀገራት ጦርነቱ ተባብሶ እንዳይቀጥል አስጠንቅቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የቀድሞ የአሜሪካ ፕሬዚዳንቶች ያለመከሰስ መብት የተገደበ መሆኑን የዩናይትድ ስቴትስ ጠቅላይ ፍርድ ቤት ወሰነ። በርዕዮተ ዓለም አመለካከታቸው የተከፋፈሉት የፍርድ ቤቱ ዳኞች ስድስት ለሶስት በሆነ ድምጽ ባሳለፉት ውሳኔ የቀድሞው ፕሬዝዳንት ዶናልድ ትራምፕ ከአራት ዓመት በፊት የተካሄደውን ፕሬዝዳንታዊ ምርጫ ለመቀልበስ አሲረዋል በሚል የተከሰሱበትን የወንጀል ክስ ለታችኛው ፍርድ ቤት መልሰው ልከዋል። ፍርድ ቤቱ በአብላጫ ድምጽ ያሳለፈው ውሳኔ የቀድሞ ፕሬዝዳንቶች በስልጣን ዘመናቸው በተሰጣቸው ኃላፊነት ዝርዝር መሠረት ባከናወኗቸው ተግባራት ሙሉ ለሙሉ ያለመከሰስ መብት እንዳላቸው እና ከተሰጣቸው ኃላፊነት ውጪ ባከናወኗቸው ተግባራት ግን ያለመከሰስ መብታቸው የተገደበ መሆኑን አስታውቋል። የአሜሪካ የህግ ስርዓት ማንም ሰው ከህግ በላይ አይደለም የሚለውን መሰረት የሚከተል ሲሆን ሁሉም ሰው ተመሳሳይ ነጻነት እንዳለውና ማንኛውም ሰው ህግ ሲተላለፍ ሊከሰስ እንደሚችል ያስቀምጣል። ፍርድ ቤቱ ባሳለፈበት ጉዳይ ትራምፕ ከአራት ዓመት በፊት የተሸነፉበትን ምርጫ ለመቀልበስ በሞከሩበት ወቅት የውጤቱን ትክክለኛነት ለማስጠበቅ በድምፅ አሰጣጥና ቆጠራ ወቅት በተፈጠሩ ችግሮች ተሸንፊ ያለው ከማለት ይልቅ አሸንፊ ያለው በማለት የፕሬዚዳንትነት ኃላፊነታቸውን እየተወጡ እንደነበር ገልጸው ተከራክረዋል። ትራምፕ ለሁለተኛ የአራት ዓመት የስልጣን ዘመን ባደረጉት ምርጫ ተጭበርብር ያለው ሲሉ እስካሁን ባቀረቧቸው አምስት ደርዘን የሚጠጉ ክሶች ተሸንፈዋል። ጠቅላይ ፍርድ ቤቱ ሰኞ እለት አንድ ፕሬዝዳንት የተጠረጠረበትን የወንጀል ክስ ላይ ተመስርቶ በፕሬዝዳንቶች ያለመከሰስ መብት ዙሪያ ያሳለፈው ውሳኔ ለመጀመሪያ ጊዜ ሲሆን፣ በትራምፕ ጉዳይ ብቻ ሳይሆን በወደፊት በሁሉም ፕሬዝዳንቶች ላይ ተፈጻሚ ይሆናል። በመጨረሻም እሁድ እለት በፈረንሳይ የተካሄደውን የመጀመሪያ ዙር ምርጫ ያሸነፈው ቀኝ ዘመን ቡድን ስልጣን ለመቆጣጠር ተቃርቧል። አሸናፊውን ለመለየት ሰኔ 24 ቀን የሚካሄደውን ተጨማሪ ምርጫ ማሸነፍ ከቻሉም በፓሪስ ከሚካሄደው የኦሎምፒክ ውድድር በፊት መንግስት ሊቆጣጠር የሚያስችል እድል እንዳለው ተገልጿል። በዚህ ስጋት የገባቸው ግራና መሀል ዘመን ፓርቲዎች ወግ አጥባቂዎቹን ለመገዳደር የሚያስችላቸው ጥምረት ለመፍጠር ጥሪ እያቀረቡ ነው። ቀኝ ዘመሙ ብሔራዊ ንቅናቄ ፓርቲና መሪው ማሪን ለፔን በውጤቱ ደስታቸውን እየገለጹ ሲሆን ለፔን በጸረ ስደት አቋሙ የሚታወቀውን ፓርቲያቸውን ከዘረኝነት እንቅስቃሴው ተቀባይነት ወዳለው የፖለቲካ አማራጭነት ለማሻሻል ለዓመታት ሲሰሩ ቆይተዋል። በእሁዱ ምርጫ አንድ ሶስተኛውን ድምጽ ካገኘው ብሔራዊ ንቅናቄ ተከትሎ በሁለተኛ ደረጃ ላይ የሚገኘው ግራ ዘመሙ ጥምረት ያገኘው ድምጽ 28 ከመቶ አይሞላም። ወግ አጥባቂዎቹ በወንጀልና በህገ ወጥ ስደት ላይ ጠንኳራ አቋም ያላቸው ሲሆኑ ቀጥሎ በሚካሄደው ምርጫ አብላጫ ድምጽ ካገኙ የብሔራዊ ንቅናቄው ፕሬዚዳንት ጆርዳን ባርዴላ ቀጣዩ የፈረንሳይ ጠቅላይ ሚኒስትር ሊሆኑ ይችላሉ ተብሎ ይጠበቃል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶዎች ወደ እንግዱ ልመልሳችሁ። ስመኝሽ የቆየን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የምትላለፍላችሁን የሰኞ ምሽት ስርጭታችንን ነው። ሳስተናግዳችሁ የማምሸው እንግዲህ ሌነኝ ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሴ ታምሩ፣ የምሽቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ሚዲያ አሰናጃችን ደግሞ አበባየው ገበያ ነች። አሁን ወደ በኋላ ከምናቀርባቸው ፕሮግራሞች ውስጥ ከአንዱ ለቅምሻ በጥቂቱ እናሰማችሁ። ሲጋራ ማጨስ፣ አለመንቀሳቀስ፣ የማይሆን ምግብ እየደጋገሙ መብላት፣ መጨነቅ፣ እነዚህን ነገሮች ከማድረግ ወይም ካለማድረግ ነው ለእኛ በሽታውን እየጋበዝን ያለ ነው እና ይሄን ነገር እኛ የራሳችን ያለንን አስተዋጽኦ የእኛው የራሳችን መሆኑን ተገንዝቦ ለምን ኛው ተቆጣጥሬው ከማያስፈልገኝ ኪኒን ትንሽ ለምን አይቀነስም የሚለውን አስተሳሰብ ሰው ቢያስበው ደስ ይለኛል። ያዳመጣችኋቸው የልብ በሽታዎች ልዩ ሐኪም ዶክተር ውብሸት አየኖ ናቸው። በሁለተኛው አጋማሽ የሐኪሙን ጠይቁ ፕሮግራም በአኗኗር ዘይቤ ላይ ስለሚደረግ ለውጥ ያስረዱናል። አሁን አድማጮች፣ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። በደራ ወረዳ በቀጠለው የታጣቂዎች ጥቃት ነዋሪዎች እየሞቱ መሆኑን ተናገሩ ይላል ለምሽቱ የያዝነው የአብይ ርዕስ ዘገባ። የሰሜን ሸዋ ዞን ደራ ወረዳ የአንዳንድ ቀበሌ ነዋሪዎች በታጣቂዎች የሚደርሰውን ጥቃት በመሸት በመሸሽ ቀያቸውንና ንብረታቸውን ጥለው እየሄዱ መሆናቸውን ለአሜሪካ ድምፅ ተናግረዋል። የሰሜን ሸዋ አስተዳዳሪ ከፍ ያለው አዳሬ ደግሞ በደራም ወረዳም ሆነ በአጎራባች ወረዳዎች ለቀጠለው ጥቃት የፋኖና የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ አድርገዋል። የመንግስት ፀጥታ ኃይሎች ከሁለቱም ታጣቂ ቡድኖች ጋር ውጊያ እያካሄዱ መሆኑንም የዞኑ አስተዳዳሪ ይገልጸዋል። ፀሐይ ዳምፀው ዘገባው ልካለች። በኦሮሚያ ክልል ሰሜን ሸዋ ዞን በደራ ወረዳ ባሉት 13 ቀበሌዎች ውስጥ ይንቀሳቀሳሉ ባሏቸው የፋኖ ታጣቂዎች ጥቃት የተነሳ ስጋት እንደገባቸው ስማቸው እንዳይገለጽ የጠየቁ በወረዳው የጅሩ ዳዳ ቀበሌ ነዋሪ ለአሜሪካ ድምጽ ተናግረዋል። በተለይ ከሁለት ሳምንት ወዲህ እንደተቀሰቀሰ በገለጹት የጸጥታ ችግር በቀበሌው ውስጥ ሲቪል ሰዎች በፋኖ ታጣቂዎች መገደላቸውን እኚሁ ነዋሪ አስረድተዋል። በጅሩ ዳዳ ቀበሌ አራት አርሶ አደሮች በእርሻ ስራቸው ላይ ያሉ ተገድለዋል። በአሁኑ ወቅት ከወረዳው አርባ አራት ቀበሌዎች ውስጥ በአስራ ስምንቱ የታጣቂዎች እንጂ የመንግስት መዋቅር የለም። ታጣቂዎቹ ባሉባቸው አካባቢዎች አፋን ኦሮሞ መናገር ክልክል ነው። ባታወራም እንኳ የኦሮሞ መገለጫ የሆነ ነገር በእጅህ ላይ ከተመለከቱ ወደ ካምፕ አስገብተው ይደበድባሉ። ህብረተሰቡ በአስቸጋሪ ሁኔታ ውስጥ ነው። በደራ ወረዳ ውስጥ የጸጥታ ችግር መኖሩን ያረጋገጡት የሰሜን ሸዋ ዞን አስተዳዳሪ አቶ ክፋሎ አደሬ ረኮ ነገኛ የደራና የህዴቡ አቦቴ ነዋሪዎች ብዙ ጊዜ በፋኖና በሸኔ ታጣቂዎች ጥቃት ይደርስባቸዋል። ታጣቂዎቹ የነዋሪውን ቤት ያቃጥላሉ። ሰዎችንም ያግታሉ። ሁለቱም ኃይሎች ህዝቡን በብሔርና በሃይማኖት ለማጋጨት በተደጋጋሚ ይጥራሉ። ለምሳሌ ፋኖ ነኝ ባዩ አካል የኦሮሞ ብሔር ተወላጆችን ንብረት ያወድማል፤ የሸኔ ታጣቂም እንደዚያው የአማራ ብሔር ተወላጆችን ንብረት ያወድማል። ሰሞኑን የመንግስት ኃይሎች በታጣቂዎቹ ላይ እርምጃ እየወሰዱ ናቸው። በወረዳው እየተስተዋለ ስላለው ችግር አስተያየት የሰጡት ሌላ ነዋሪም፣ ሁለቱም ታጣቂ ኃይሎች የህዝቡን ህይወት አውከዋል ይላሉ። የኦሮሞ ነጻነት ሰራዊት ሲመጣ መኪና አስቁሞ የአማራ ተወላጆችን አግቶ ይወስዳል። የፋኖ ኃይል ደግሞ አጸፋ ምላሽ ለመስጠት በኦሮሞ ተወላጆች ላይ እርምጃ ይወስዳል። የደራ ወረዳ ነዋሪዎች በሁለት ታጣቂዎች መካከል እየተሰቃዩ ናቸው። የአካባቢው ነዋሪዎች ቀያቸውንና ንብረታቸውን ጥለው በእጅሬ በኩል እያቋረጡ ወደ ፍቼ ከተማ እየሸሹ ናቸው። ለምሳሌ ጓደኛዬ የ15 ቀን አራስ ሚስቱን ይዞ እየሸሸ መሆኑን በስልክ ነግሮኛል። ህዝቡ ከፍተኛ ስጋት ውስጥ ነው። መንግስት አፋጣኝ መፍትሄ መስጠት አለበት። የወረዳው ነዋሪ መሆናቸውን ገልጸው ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ ሌላ ነዋሪም ትናንት በቱቲ ቀበሌ በኩል የፋኖ ኃይል ገብቶ ተኩስ መክፈቱን እና የጸጥታው ችግር መባባሱን አስረድተዋል። ካለፈው ሐሙስ ጀምሮ ህብረተሰቡ ከፍተኛ ስጋት ውስጥ ነው። አሁኑኑ መፍትሄ ካልተበጀለት በክረምቱ አስቸጋሪ ይሆናል። ለመሸሽ እንኳን ይከብዳል። በእንዲህ አይነት ችግር ሁለት አመታትን አሳልፈናል። የመንግስት ዝምታ አልገባንም። ትላንትም በቱት እና በሩቾ ቀበሌዎች በኩል በከፍተኛ ኃይል ሰብረው ገብተዋል። ህዝቡ በከፍተኛ ስጋት ውስጥ ነው። በወረዳው የተወሰኑ ቀበሌዎች የሚንቀሳቀሱ የፋኖ ታጣቂ ቡድን ብቻ መሆኑን የጠቀሱት ነዋሪዎቹ የነዋሪነት መታወቂያም የሚሰጠው ይህ ቡድን ነው ብለዋል። የዞኑ አስተዳዳሪ አቶ ክፍያሉ አድሬ። በሰጡት ምላሽ ተከታዩም ብለዋል። የመንግስት መዋቅር አለ። ደራ አልፈረሰችም። ነገር ግን የመንግስት ኃይል በማይደርስባቸው ቀበሌዎች ሰላምን ለማስፈን አስቸጋሪ ሆነዋል። ታጣቂው ኃይል በእነዚያ ቀበሌዎች ውስጥ ነው የሚገኘው። ወደ ሌሎች ቀበሌዎችም ውስጥ ገብቶ አያጠፋም ማለት አይቻልም። ይህ ታጣቂ ኃይል ከሌላ አካባቢ የመጣ ሳይሆን ከዚሁ አፋን ኦሮሞና አማርኛ ተናጋሪ ህብረተሰብ የወጣ ነው። ገሚስ አባላቱ ተገደው ሌሎቹም ፈቅደው የታጣቂውን ቡድን ተልዕኮ ተቀብለው ለአካባቢው ሰላም ጠንቅ ሆነዋል። የዞኑ አስተዳዳሪ ከሁለት ዓመታት በላይ ያስቆጠረውን የወረዳውን የጸጥታ ችግር ለመቅረፍ የሚቻለው የጸጥታ ኃይሎችን በማሰለፍ ብቻ እንዳልሆነ ገልጸው ነዋሪዎችም ለሰላም መስራት አለባቸው። ለዚህም ደግሞ ከህዝቡ ጋር እየሰራን ነው ብለዋል። የፋኖና የኦሮሞ ነጻነት ሰራዊት ታጣቂዎች በጉዳዩ ላይ ምላሽ እንዲሰጡን ለማድረግ ያደረግነው ጥረት አልተሳካም። ምላሻቸውን ይዘን እንመለሳለን። ሆኖም ከዚህ ቀደም የቀረቡባቸውን መሰል ውንጀላዎችን ሲያስተባብሉ ቆይተዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። ጸሐይ ዳምጠውን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው ያደምጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአማራ ክልል ግጭትን ለመፍታት የሰላም ምክር ቤት አቋቋመ፣ ይላል ቀጣዩ ዘገባችን። የአማራ ክልል መንግስት በቅርቡ ባዘጋጀው የሰላም ኮንፈረንስ ተሳታፊዎች የተቋቋመው የሰላም ምክር ቤት በመንግሥትና በፋኖ ታጣቂ ቡድን መካከል የሰላም ድርድር ለማድረግ ጥረት መጀመሩን አስታውቋል። የምክር ቤቱ አባላት ባለፈው ቅዳሜ በባህር ዳር በሰጡት ጋዜጣዊ መግለጫ በሁለቱ ወገኖች መካከል ሊኖር የሚችለውን ድርድር የማሳለጥ ኃላፊነት እንዳለባቸው ተናግረዋል። የሰላም ምክር ቤቱ በመንግስት በተዘጋጀ ጉባኤ የተቋቋመ መሆኑን የገለጹ የአሜሪካ ድምፅ ያነጋገራቸው አንዳንድ የክልሉ ነዋሪዎች በገለልተኝነቱ ላይ ጥያቄ አንስተዋል። ሌሎቹ ነዋሪዎች በበኩላቸው የተጀመረው ጥረት ሰላም እንዲያመጣ ምኞታቸውን ገልጸዋል። አስቴር ምስጋናው ዘገባውን አድርሳናለች። የአማራ ክልል መንግስት በቅርቡ ባዘጋጀው የሰላም ኮንፈረንስ ከተሳታፊዎች መካከል አዲስ የተቋቋመው ምክር ቤት ሰብሳቢ መሆናቸውን ለሀገር ውስጥ ብዙሀን መገናኛ የገለጹት አቶ እያቸው ተሾመ በክልሉ አንድ ዓመት ሊሞላው እየተቃረበ ያለውን ግጭት በድርድርና በሰላማዊ መንገድ እንዲቋጭ ለመንግስትና ለፋኖ ቡድን ጥሪ አቅርበዋል። በርስ በርስ ጦርነት የሚባባስ እንጂ የሚፈታ ችግር የለም። ስለሆነም የወገናችሁ ስቃይ ተረድታችሁ መሸናነፍ በማትችሉት ጦርነት ከመቆየት ሁለታችሁን ማሸነፍ ወደምትችሉበት ንግግርና ድርድር እንድትገቡ አመቻች የሰላም ካውንስሉ አበክሮ ይጠይቃል። ለማግባባትም ይሰራል። አዲስ የተቋቋመው ምክር ቤት የሚያመጣው ለውጥ ይኖር እንደሆነ ከጠየቅናቸው መካከል የወልዲያ ከተማ ነዋሪ አቶ ብርሃኑ በላይ አንዱ ናቸው። ምናልባት ከሁለቱም በኩል ፍላጎቱ ካለና ተገናኝተው የሚነጋገሩ ከሆነ በአካባቢ ያለው ሁኔታና ሕዝቡ ያለበት ሁኔታ ይታወቃል። ነገር ግን በተለይ ደግሞ ወደ ጫካ የገቡ ወንድሞቻችን ይዘው የተነሱት አላማ የሁሉንም የአማራ ሕዝብ ጥያቄ ይዘው የተነሱ ይመስለኛል እና በትክክል ችግሩን ለመፍታት ነው፣ ወይም የሆነ አሳማኝ የሆነ ነገር ይዞ ከቀረበ ልጆቹ ይዘውት የተነሱት ጥያቄ የሚመለስ ከሆነ የማይቀራረቡበት ምክንያት የለም ብዬ አላስብም። በማዕከላዊ ጎንደር ዞን ቆላ ድባ ከተማ ነዋሪ እንደሆኑ የገለጹልን አቶ ገብረ ሚካኤል አበበ ሌላው አስተያየት ሰጪ ናቸው። በቀና መንገድ ከመጡ ይሳካል። በቃ አለ እኔ በዛ ያየ በቃ አለመተማመን ሊኖር ይችላል። ግን ደግሞ እንዲተማመኑ ቀስ አድርገው መስራት እነዚህ የተመረቁ ሰዎች በቅታይ ሰለቹ በቃ የሁሉ ነገር እንትን እያሉ ያውቃስ እያሉ መስራት አለባቸው። የምገም የባህር ዳር ከተማ ነዋሪው አቶ አስቻለው መልኬ ደግሞ ቀድሞውኑ ጉባኤው በመንግስት በኩል በተጠሩ ሰዎች የተካሄደ ነው በሚል በአሰራሩ ላይ ጥርጣሬ አላቸው እውነት ለሀገር ይጠቅማል ብለው አይደለም ለሀገር ይጠቅማል ቢሉማ የሁላ ችግር ከመፈጠሩ በፊት ይህ ሁሉ በየ ሀገሪቱ በየቀበሌው ሰው እየታገተ እና ሰው እየተፈናቀለ ሲመጣ አቤቱታ ሲቀርብ መንግስት ነን ብለው የተቀመጡ ሰዎች አንድም ነገር ለህብረተሰብ ደ የለም አሁንም ያለውን ህብረተሰብ ዝም ብሎ አማይተው ዝም ብለው ህዝብን ለማተራመስ እየፈለጉ እንጂ እውነት መተው ህዝብን እናውላለን ብለው የቀረቡ ናቸው። ሆነ አላመንምኛ ማለትም ለአንቺ ሳይሆን ይህንን ቃል ለእነሱ ብለናቸው አለ። እዛው ላይ የሰላም ምክር ቤቱ በመግለጫው ለፌዴራልና ለአማራ ክልል መንግስት እንዲሁም ለፋኖ ኃይሎች ግጭቶች በድርድርና በንግግር እንዲቋጭ የሁሉም አካል ተሳትፎ የሚጠይቅ ጥሪ ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው አስቴር ምስጋናውን እናመሰግናለን። ከአሜሪካ ድምፅ ስርጭታችን በመቀጠል ላይ ነው። ቀጣዩ ሪፖርት ደግሞ ወደ መካከለኛው ምስራቅ ግጭት ይወስደናል። የዩናይትድ ስቴትስ በመካከለኛው ምስራቅ አደራዳሪዎች የሆኑት ግብጽና ና ኳታር የሚሳተፉበትን በእስራኤልና ሀማስ መካከል የሰላም ስምምነት እንዲደረግ በያዘችው እቅድ ገፍታለች። እስራኤልና ሀማስ በበኩላቸው የጋዛ ውጊያ እየተባባሰ በመጣበት ወቅት ድርድሩን አስመልክቶ ምንም አይነት መሻሻል ያለመኖሩን ይናገራሉ። የአሜሪካ ድምፁ አራሽ አራባ ሳዲ ያደረሰንን ዘገባ አሉላ ከበደ ያቀርብልናል። ትናንት እሁድ ማለዳ ላይ የእስራኤል ታንኮች ከጋዛ ድንበር አቅራቢያ ተመቻየተው ተሰልፈው ይታያሉ። በሌላ በኩል የወታደራዊ ጥቃት ኢላማ ከተደረገ ስፍራ ጭስ በረዥሙ ሲትጎለጎል ይስተዋላል። ከአንድ ቀን ቀደም ብሎ ደግሞ ማዕከላዊ ጋዛ ሰርጥ ላይ በተፈጸመ የእስራኤል የአየር ድብደባ ሦስት ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር አስታውቆ ነበር። የአሶሺየትድ ፕሬስ ዘጋቢ በስፍራው ተገኝቶ በጥቃቱ የተገደሉትን ሦስት ሰዎች አስክሬን ማየቱን አመልክቶ ስለ ዘገባው ትክክለኝነት አረጋግጧል። እንደ ሚኒስቴር መሥሪያ ቤቱ ሚፋ አሃዝ እስራኤል በመስከረም 26 በሐማስ የተፈጸመባትን ጥቃት ተከትሎ በከፍተችው ወታደራዊ ዘመቻ የተገደሉትን ፍልስጤማውያን ቁጥር ከ37,800 በላይ አድርሶታል። ከወራት በፊት በደረሰው በዚያን ጊዜው ጥቃት ነበር ሐማስና ተባባሪዎቹ ወደ እስራኤል ድንበር ዘልቀው በመግባት አብዛኞቹ ሲቪሎች የሆኑባቸው ቁጥራቸው ከ1,200 በላይ ሰዎች ገድለውና 250 ያህል ሌሎች አግተው የወሰዱት። ከዚያች ዕለትም አንስቶ የቱንም ያህል ዋጋ ያስከፍል እስራኤል ሐማስን ጨርሶ ለማጥፋትና ታግተው የተወሰዱ ዜጎቿን አስለቅቃ ለማምጣት ዛተች። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት እሁድ ከካቢኔያቸው አባላት ጋር ባካሄዱት ስብሰባ ወቅት ታጋቾችን የማስፈታት ቅዱስ ምግባር ስላሉትና አያይዘውም ስለተጓትተው የሰላም ስምምነት ተናግረዋል። አሶሽየትድ ፕሬስ እንዳቀረበው ኔታንያሁ በእስራኤል መንግሥት የፕሬስ ጽፈት ቤት በኩል በሰጡት አስተያየትም ተከታዩን ብለዋል። ኤቭሪዋን ኖውስ ዘ ሲምፕል ትሩዝ ሃማስ ኢዝ ዘ ኦንሊ ኦብስታክል ቱ ዘ ሪሊዝ ኦፍ አወር ሆስቴጅስ። ቀላሉን እውነት ሁሉም ይረዳዋል። ለታገቱ ወገኖቻችን መለቀቅ ብቸኛው እንቅፋት ሐማስ ነው። ፖለቲካዊና ወታደራዊ ጫናዎችን አጣምረን ከሁሉም በላይ ደግሞ ወታደራዊ ጫና በማድረግ ሁሉንም ለቤታቸው እናበቃቸዋለን። በሕይወት ያሉትንም ሆነ ያለፉትን ሁሉንም አንድ መቶ ሀያውንም እናመጣቸዋለን። ይሁንና ለአያሌ እስራኤላውያን ግን ያ ብቻውን በቂ አይደለም። በመስከረም 27ቱ ጥቃት ወቅት ታግተው የተወሰዱትን ዜጎች መመለስ የሚያስችል እርምጃ እንዲወሰድ ጥሪ እየተደረገ ባለበት በሺዎች የሚቆጠሩ እስራኤላውያን ኔታንያሁን ከስልጣን ለማውረድ ምርጫ እንዲካሄድ በመጠየቅ ቴል አቪቭ ውስጥ በተጠራው ሰልፍ ዳግም ወደ አደባባይ ወጥተዋል። ይህ በእንዲህ እንዳለም ዩናይትድ ስቴትስ በክልሉ ካሉ አጋሮቿ ጋር በመሆን በእስራኤልና በሐማስ መካከል የሰላም ስምምነት ለመድረስ ስትሰራ ቆይታለች። ይሁን እንጂ ሐማስ ሙሉ የተኩስ አቁም እንዲደረግና እስራኤል ከጋዛ ሙሉ በሙሉ ለቃ እንድትወጣ ሲጠይቅ እስራኤል በአንጻሩ ሐማስ ጨርሶ እስኪወገድ ድረስ ጊዜያዊ የተኩስ አቁም ብቻ የማድረግ ውሳኔ ምርጫዋ ባደረገችበት ሁለቱም ወገኖች ፍንክች የማይሉ የሚመስሉበትን የየራሳቸውን ለየቅል ሐሳብ መግፋት ይዘዋል። በተያያዘም የሐማሱ ከፍተኛ ባለሥልጣን ኦሳማ ሐምዳን ቤሩት ውስጥ በሰጡት ጋዜጣዊ መግለጫ ሁነኛ ካሉት ስምምነት ለመድረስ ሐማስ ዝግጁ ነው ብለዋል። There has been በኃይል በተፈጸመው ድርድር መጨረሻ የተደረሰበት አንዳችም ተጨባጭ እመርታ የለም። አሁንም ቢሆን ዘላቂ የተኩስ አቁም እውን የሚደረግበትን ሁሉም ወታደራዊ ኃይል ከጋዛ ሰርጥ ሙሉ በሙሉ ጨርሶ የሚወጣበትን እና በቁም ነገር የሚደረግ የታጋቾች እና የእስረኞች ልውውጥ የተካተተበትን ስምምነት የሚያረጋግጥ ማንኛውም አይነት የስምምነት እቅድ ሐማስ በይሁንታ ተቀብሎ ለመሥራት ዝግጁ ነው። በሐማስ የሚተዳደረው የጋዛ ጤና ጥበቃ ሚኒስቴር ጦርነቱ ቁጥሩ 2.3 ሚሊዮን ከሚደርሰው የጋዛ ነዋሪ አብዛኛውን አፈናቅለዋል ይላል። ከዚህም ውስጥ የሚበዙቱ ዛሬ የአካባቢው አየር ግለት መጠን ከ32 ዲግሪ ሴንቲግሬድ በላይ በደረሰበት ኑሯቸውን በድንኳን መጠለያዎች ውስጥ ለማድረግ መገደዳቸውን አመልክቷል። ለእስራኤል የምትሰጠውን የቁሳቁስና የገንዘብ ድጋፍ ጨምሮ በጠንካራ አጋርነቷ የቀጠለችው ዩናይት ስቴትስ በበኩሏ ጦርነቱ በሲቪሎች ላይ የሚያደርሰው ጉዳት እያየለ በመምጣቱ የተኩስ አቁም ጥሪዋን ከቀን ወደ ቀን ከፍ አድርጋ ማሰማቷን ቀጥላለች። በሌላ በኩል እስካለፈው ዓርብ ድረስ ብቻ ስልሳ ሺህ ሰዎች በጋዛ ከተማ ምስራቅና ሰሜን ምስራቅ ከሚገኙ አካባቢዎች ለመሸሽ መገደዳቸውን የመንግስታቱ ድርጅት አስታውቋል። በግብጽ የዩናይት ስቴትስ አምባሳደር ሄሮ ሙስጠፋ ጋርግ ሰሜናዊ ሲናይና ከራፋ ድንበር ማቋረጫ አካባቢ ያሉ የእርዳታ ማከማቻዎችን ጎብኝተዋል። አሉላ ከበደን እናመሰግናለን። ወደ አሜሪካ ምርጫ የሚወስደን ቀጣዩ ዘገባ የዲሞክራቲክ ፓርቲው ባይደንን በሌላ እጩ ይተካቸው ይሆን ሲል ይጠይቃል። በመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ እጩ ተፎካካሪዎች የሆኑት ጆ ባይደን እና ዶናልድ ትራምፕ ባለፈው ሳምንት የመጀመሪያውን ክርክራቸውን ካካሄዱ በኋላ በምረጡኝ ዘመቻዎቻቸው ቀጥለዋል። ባይደን አልፎ አልፎ ሲቸገሩ የታዩበት ክርክር ታዲያ አንዳንድ የፓርቲያቸው አባላት በምትካቸው በእጩነት ማንን እንተካ የሚል ሀሳብ ውስጥ እንዲገቡ አድርገዋቸዋል። የአሜሪካ ድምፁ ስካት ስተርንስ ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጂት ታየት አቅርበዋለች። ዶናልድ ትራምፕና ጆ ባይደን ባለፈው ሳምንት የመጀመሪያቸው የሆነውን ክርክራቸውን ካካሄዱ በኋላ ወደ የምረጡኝ ዘመቻዎቻቸው ተመልሰዋል። በክርክሩ አልፎ አልፎ ንግግራቸውን መቀጠል ተስኗቸው ቀጥ ሲሉ ይታዩ የነበሩት ባይደን ለሁለተኛ ጊዜ ተመርጠው ለማገልገል ዝግጁ መሆናቸውን ለደጋፊዎቻቸው ለማረጋገጥ ጥረት እያደረጉ ናቸው። እንደ ባይደን፣ ቃሌን እሰጣችኋለሁ። ለሥራው ብቁ መሆኔን በሙሉ ልቤ ባልተማመን ኖሮ አልወዳደርም ነበር። እውነቱን ለመናገር የተደቀነው መዘዝ ከባድ ስለሆነ ነው። ባለፉት ቅዳሜና እሁድ የምረጡኝ ዘመቻቸው ያሰባሰበው መዋጮ ታዲያ አንዳንድ የዲሞክራቲክ ፓርቲው አባላት ባይደን በክርክሩ ላይ ካሳዩት ሁኔታቸው በኋላ ሌላ እጩ መፈለግ ይኖርብናል በሚል ያነሱትን ስጋት ለመቋቋም እድል ሰጥቶታል። የቨርጂኒያው ዩኒቨርሲቲ የፖለቲካ ማዕከል ዳይሬክተሩ ለሬስ ሳባቶ የሚከተለውን አስተያየት ሰጥተዋል። በእድሜ የከሳቸው ወጣት የሆነ ጠንከር ያለ ሌላ ዲሞክራት እጩ ቢኖር እንደሚመስለኝ አጋጣሚውን ትራምፕን ድል ለመምታት ይጠቀሙበት ነበር። ዶናልድ ትራምፕ በበኩላቸው ክርክሩ ይህ ምርጫ ጥንካሬን ወይም ደካማነትን የመምረጥ ጉዳይ መሆኑን አሳይቷል ብለዋል። ዛሬ ሁሉም መራጭ ራሱን መጠየቅ ያለበት ጆ ባይደን ከዘጠና ደቂቃ ክርክር አፈጻጸማቸው ያንሰራራሉ ወይ ብሎ ሳይሆን ለተጨማሪ አራት ዓመታት አጭበርባሪው ጆ ባይደን በዋይት ሀውስ ቢቆዩ አሜሪካ ልታንሰራራ ትችላለች ወይ ብሎ ነው። ትራምፕ ክርክሩ እንዳበቃ ለደጋፊዎቻቸው ባሰሙት ንግግር ባይደን ከውድድሩ ይወጣሉ ብለው እንደማያምኑ ተናግረው ነበር። But the fact is, I don't really believe that because he does better in polls than... ብዙ ሰዎች ባይደን ከክርክር አፈጻጸማቸው በኋላ አይ ከውድድሩ ይወጣሉ ሲሉ ነበር። እውነቱን ለመናገር እኔ በበኩሌ ያንን አላምንም። ምክንያቱም ስማቸውን የሚጠቅሷቸውን ሌሎቹም ዲሞክራቶች በሙሉ እሳቸው በሕዝብ አስተያየት ግምገማዎች ባላቸው ድጋፍ ይበልጧቸዋል። በጆ ባይደን ቦታ ሌላ እጩ ተፎካካሪ መተካት ይኖርብናል የሚል ሀሳብ ያቀረቡት ዲሞክራቶች በተተኪነት ስማቸውን ካነሷቸው መካከል በዚህ ምርጫ ከጆ ባይደን ጋር አብረው የሚወዳደሩት ምክትል ፕሬዚደንታቸው ካመላ ሀሪስ፣ ብርቱ ፉክክር የሚካሄድባት ቁልፍ ክፍለ ግዛት የሆነችው የሚሽጋን አገረ ገዥዋ ግሬቸን ዊትመር የካሊፎርኒያ አገረ ገዢ ጋቪን ኒውሰም፣ የኬንታኪው አገረ ገዢ አንዲ በሽር እና የኢሊኖዩ አገረ ገዢ ጄቢ ፕሪትስከር ይገኙባቸዋል። ከተጠቀሱት መካከል አንዳቸውም ባይደን በሌላ እጩ እንዲተኩ ሀሳብ አላቀረቡም። ዲሞክራቲክ ፓርቲው በነሐሴ ወር ጉባኤውን ከማካሄዱ አስቀድሞ ፕሬዝደንታዊ እጩውን ለመቀየር መጀመሪያ ባይደን ከውድድሩ መውጣት ይኖርባቸዋል፣ ካለዚያ አይሆንም። እንደገና ለሬ ሳባቶ የሚከተለውን አስተያየት ሰጥተውበታል። ዋይት ሀውስ ሄደው እርሳቸውን ለማሳመን መሞከር ይገባቸዋል። ደግሞም ማሳመኑ ከባድ ነው የሚሆነው ጂል ባይደንንም ለማሳመን መሞከር ይኖርባቸዋል። እሱ ደግሞ የባሰ ከባድ ይሆናል። ከሐሙስ ዕለቱ ክርክር በኋላ ቀዳማዊት እመቤት ጂል ባይደን ለደጋፊዎች ባሰሙት ንግግር ባለቤታቸው ለአሜሪካ የተሻሉት አማራጭ እሳቸው መሆናቸውን እንዳሳዩ ተናግረዋል። ትላንትና ማታ በክርክሩ መድረክ ላይ ያያችሁት ጆ ባይደን እምነት የሚጣልበትና ቀና ስነ ምግባር ያለው ፕሬዚዳንት መሆኑን ነው እውነቱን የተናገረው ዶናልድ ትራምፕ ግን ያለማቋረጥ ሲዋሹ ነበር ሲቢኤስ ኒውስ ክርክሩን ተከትሎ ያካሄደው የህዝብ አስተያየት ግምገማ እንዳመለከተው አብዛኞቹ ዲሞክራቶች ባይደን በእጩነታቸው እንዲቀጥሉ የሚፈልጉ ናቸው። በማርኬት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሯ ጁሊያ አዛሪ ሲናገሩ መራጮች ማንን እንደሚመርጡ ውሳኔ ላይ የሚደርሱት እንዴት እንደሆነ እጅግ በተራቀቀ መንገድ የተሰሩ የፖለቲካ ሳይንስ ምርምሮች አሉ። በህዳር ወር በሚካሄደው ምርጫ ሕዝቡ ድምፁን ለማን እንደሚሰጥ የእጩ ተፎካካሪዎች ክርክር ሳይሆን የፓርቲዎቹ ጉባኤዎች በይበልጥ ለመተንበይ የሚያስችሉ እየሆኑ መጥተዋል። የፕሬዚደንት ባይደን የምርጫ ዘመቻ ክርክሩን ተከትሎ ስለ መጪው የፓርቲው ጉባኤ ከዲሞክራቲክ ፓርቲው ብሔራዊ ኮሚቴ አባላት ጋር በቴሌፎን ውይይት አካሂዷል። አንዳንዶቹ የውይይቱ ተካፋይ የሆኑ የኮሚቴው አባላት ለአሶሼትድ ፕሬስ በሰጡት ቃል በባይደን የክርክሩ ክንዋኔ ላይ የቀረቡ ትችቶች ችላ ተብለው በድጋሚ እንደሚመረጡ ከልክ ባለፈ መንገድ በማሰማመር እየተነገረበት እንደነበረ አመልክተዋል። ክብራትና ክብራን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ሐኪምዎን ይጠይቁ የሁለተኛው አጋማሽ የመጀመሪያው ቅንብራችን ነው። የአኗኗር ዘይቤ ለውጥ የሕክምና መጀመሪያም መጨረሻም የሚለው የአኪሞውን የጠይቁ ጥንቅር ርዕሳችን ነው። በአመዛኙ የሚገባውን ስፍራ የተነፈገ ቁልፍ የሕክምና አቅርቦት አካል ነው። ከልብና የሆድ ውስጥ ህመም አይነቶች፣ ጭንቀትና የሰውነት ክብደት መጨመር፣ የስኳር በሽታ አሊያም በደም ውስጥ የስብ መጠን መጨመር፣ ሁሉም በዚህ በኑሮ ዘይቤ ላይ በሚደረግ ለውጥ ይረዳሉ። አጋዥ ህክምና ብቻ ሳይሆን እንዲያውም የህክምናው መጀመሪያ ምርሱ ነው ይላሉ። ሙያዊ ትንታኔውን የሚሰጡን የምሽቱ የሐኪሙን የጠይቁ እንግዳችን የልብ በሽታዎች ልዩ ሐኪሙ ዶክተር ውብሸት አየ ነው ማድረግ ያለብንን ባለማድረግ የሌለብንን ደግሞ በማድረግ ለሚከሰቱት አብዛኞቹ የህመም አይነቶች ህክምና ወሳኝ መሆኑንም ያስረዳሉ። ዶክተር ውብሸት በሚኒሶታ ክፍለ ግዛት የሚገኘው ሄነፒን የህክምና ተቋም የልብ ህክምና ክፍል ዲሬክተርም ናቸው። አሉላ ከበደ አነጋግሯቸዋል። ዶክተር ውብሸት አየነው፣ በቅድሚያ ለጊዜው አመሰግናለሁ። ስለ ግብዣውም አመሰግናለሁ። የበርካታ ህመም አይነቶች የተዋጣለት ህክምና ከመድኃኒት ይሁን ቀዶ ህክምና ወይም ሌሎች በቀጥታ ከሚሰጡ የህክምና እገዛዎች ባሻገር የአኗኗር ዘይቤ ለውጥ እንደ ቀዳሚ ህክምና በአጠቃላዩ የህክምና ሂደት ውስጥ ያለውን ስፍራ በተጨባጭ ቢያስረዱን ልብ ህሙማን በማከም ላይ የተሰማራን ሰዎች አንድ ነገር ሁሉ ጊዜ የምንነጋገረው በኛ ሕክምና መመሪያ መሰረት፣ የሚገርምህ ነገር ምንም እንኳን አንድ ሰው እንዴት ነው የምትታከመው ሲሉ እንዲህ አይነት ፕሮሲጀር ተደርጎልኛል እንዲህ አይነት ክኒን ተሰጥቶኛል ይበልህ እንጂ የእኛ መመሪያ ለምሳሌ እንበል የልብ ድካም ያለበት ወይም ደግሞ እንዲያውም ነው ብዙ ጊዜ ብዙ ሰው ላይ የምናየው፣ የደም ግፊት መጨመር ያለበት፣ ኮለስትሮል የበዛበት ሰው እንዲያውም ከዋናው ከልብ ወጣ ብለህ ልብ በበሽታ እንዲጠቃ የሚያዘጋጁ በሽታዎች እንደ ስኳር በሽታን ብታይ የመጀመሪያው ገጽ ሁልጊዜ መመሪያው ላይ ምንድን ነው የሚለው የኑሮ ዘይቤ መለወጣቸውን መጀመሪያ ካረጋገጣችሁ ወዲያ፣ ከዛ በኋላ ነው ሕክምናውን ጀምሩ የሚለው የእኛ መመሪያ ሲጀመር ግን ምንድነው፣ በህክምና ረገድ አሁን የታየው ከአንድ ግለሰብ ጋር ቁጭ ብሎ ያንን የኑሮ ዘይቤህን መለወጥ አለብህ፣ ትንሽ መንቀሳቀስ አለብህ፣ ምግብ ማስተካከል አለብህ። ክብደቱ ከሁለቱ ጋር ተጣምሮ ሊቀነስ ይችላል። በሱ ምክንያት ይሻልሃል እያሉ ለአንድ ለሀያ ደቂቃ እንደዚህ ተወያይቶ በጣም የተሻለ ቦታ ጋር ማድረሱ ከበሽተኛው ጋር በምነጋገርበት ጊዜ፣ በሚያሳዝን ሁኔታ ይሄንን እንዘለውና የት ጋር እንገባለን? ወዲያው ክሊኒክ ስትሄድ ደም ይለካ ይባላል፣ ደም ይቀዳ ይባላል፣ የሆነ ነገር ይመርመር ይባላል። ስትወጣ አንድ ሁለት ፕሪስክሪፕሽን ነው ተሰጥቶ የምትወጣው። ይሄን መድኃኒቱ ወይ ያን መድኃኒቱ ሰጥ ተብሎ እና ትንሽ እዚህ ጋር ለአድማጮቻችን መግለጽ የምንፈልገው ነገር ምንድን ነው? ብዙዎቹ እነዚህ መድኃኒቶች መጀመሪያ ተጠንተው በሽታውን ያድናሉ ተብሎ መጀመሪያ ነው ሲታሰብ። እነዚህ የኑሮ ዘይቤ ለውጦች በዛ ሙከራ ላይ አብረው ተጠንተው ነው በዛ ብለው የሚስተካከሉት እና የሚሰጡት ማለትም፣ ዝም ብለን መድኃኒቶቹን ብቻ አውጥተን ለአንድ ግለሰብ ስንሰጠው ከሚገባው የሕክምና እንክብካቤ ትንሽ ቀንሰን ነው የምንሰጠው ማለት ነው። ምክንያቱም ዋናዋ ነገር አብራ ስለማትገባ ዶክተር ውብሸት ሐኪሙም ጊዜ ወስዶ በዚህ መንገድ ለማከም አይሞክርም። ህመምተኛውም የሚፈልገውን ወይ የመድኃኒት ወይ ቀዶ ሕክምና ወይ ሌሎች ከተለምዶ ቀጥታ ሕክምና ጋር ያልተያያዘ ስለሆነ የተረዳ ሳይመስለው የሚሄድበት ሁኔታ አለና፣ ምን ይላሉ? አሁን ሁለት ሰዎች ገቡን ነበር ወደ ክሊኒክ እና ሲወጡ አንዱ እኔ ቁጭ አድርጎ ለሀያ ደቂቃ የደም ግፊትህም ከፍ እያለ ነው ኮለስትሮልም ከፍት እያለ ነው። ላንተም የሚገባ ይህን ይህን አስተካክለ እንዲህ እንዲህ አድርግ ብሎ ስለ እንቅስቃሴ መከረኝ። ስንት ደቂቃ መንቀሳቀስ እንዳለብኝ፣ የልቤን አመታት፣ ምን ያህል ፈጥና ብትሄድ አደጋ ላይ እንደማጥለኝ እንደዚህ መክሮ ወጣኝ። ምን ብሎ ተደስቶ የሚወጣ ሰው ነው ያለው። ወይ ከጎን በኩል ሌላ የሚወጣ ደግሞ ሰው ይሆናል። ቆንጆ መርፌ ወጋኝ ብሎ ደስ ብሎት የሚወጣ ደግሞ ሰው አለ። ከዛ ክሊኒክ ቪዚት እና ዋናው ብቻ የሆነ ያልተጠበቀ እንደዚህ በውይይት አስተካክል ተብሎ ከምመከረው ይልቅ ያቺ አንድ ለየት ያለች ብቻ ውጪ በምክር በምንም የማትገኘው መርፌዋም ሆነች ክሊኒዋም እሱ ጋር ነው። ብዙ ሰው ተመችቶት አይ የሆነ ደህና ነገር ተደርጌያለሁ ብሎ የሚወጣው እና በእኔ አስተሳሰብ አሁንም በዚህ ባንተና በእኔ ጨዋታ ላይ ምክሩን ማስተላለፍ የምንችል ከሆነ ሰው የሚገባው አዎ፣ መድኃኒቱ በእርግጥን የኑሮ ዘይቤ መለወጡ ተሞክሮ ካቃተ መጀመሪያ ያለበት ነገር መሆኑን መመሪያችንም ይናገረዋል። ግን ገና እዛ ጋር ሳይገባ ገና ከመድረሱ አሳልፎ በልበት ቢችን መዋጽ ጀምር ተብሎ አንድ መድኃኒት፣ እንዲያውም ይባስ ተብሎ ሁለት ሶስት መድኃኒት የሚሰጥ ከሆነ በአንድ በኩል ይሄንን ነገር ማስተካከል የምንችለው ሊጠቀም ሄደው ግለሰብ ወይም በሽተኛው፣ ግን ሌላት ምን ማድረግ አለብኝ? የኑሮ ዘይቤ ለመለወጥ ምን ምን ትመክረኛ ያለህ የሚለውን ነገር ማድረግ አለበት። ያንንም ባህል ደግሞ መጀመሪያ ያስፈልጋል። ብዙን በተለይ ከልብ ጋር የተገናኘ ነገር የሚገርም ነገር አሉላ በሽታው እኛው ነን የምንጋብዘው፣ እራሳችን። ለምሳሌ ብዙ ጊዜ ሰው ባላረገው ምንም ባልጠበቀው ጉዳይ ለምሳሌ ካንሰር የሚይዘው ሰው ሊኖር ይችላል። እሱን አንተ ብዙም ያረከው ያላረከው ነገር የለም፣ በቃ የማይሆን ዕጣ ሲወጣ ነው እንደዚ አይነት እንደ ካንሰሩ ነገር መጣው። ግን ከልብ ጋር የተገናኘውን ብዙ ነገር እኛ ካለማድረጋችን ወይም ደግሞ ከማድረጋችን ጋር የተገናኘ ጉዳይ ነው። ለምሳሌ ባለፈው እናንተ ተነጋግረናል ሲጋራ ማጨስ፣ አለመንቀሳቀስ፣ የማይሆን ምግብ እየደጋገሙ መብላት፣ መጨነቅ፣ እነዚህ እነዚህን ነገሮች ካየሃቸው፣ እነዚህን ነገሮች ከማድረግ ወይም ካለማድረግ ነው ለእኛ በሽታውን እየጋበዝን ያለ ነው እና ይሄን ነገር እኛ የራሳችን ያለንን አስተዋጽኦ የእኛው የራሳችን መሆኑን ተገንዝቦ ለምን ያው ተቆጣጠር ያው ከማያስፈልገኝ ኪኒን ትንሽ ለምን አይቀነስም የሚለውን አስተሳሰብ ሰው ቢያስበው ያስበው ደስ ይለኛል። የአመጋገብ ስርዓትን ማስተካከል፣ የአካል እንቅስቃሴን ማድረግ ወይም ጭንቀትን ማርገብ የሚሉትን ነገሮች እፈልጋለሁ ግን እንዴት ነው የማደርገው ለሚል ሰው እንደው መሠረታዊ ነገር ማስጨበጥ ከተቻለ፣ በዚህ መሐል ለምሳሌ አሁን የጭንቀትን ጉዳይ ምስደው ጭንቀት እውነቱን ነገር የሌለበት ሰው የለም። አንተም አለብህ፣ እኔም አሁን የሚያሳስቡኝ ነገሮች አሉ። ምን አሉ ግን አንዳንዱን ነገር ዝም ብለን ተነስተን አይ ከእንግዲህ ወዲያ አትጨነቅ ብንል ለሆነ ሰው የማይሆን ነው፣ እና አንዳንዱን ነገር ለምሳሌ እንዴት ነው ሰው ቢያየው የሚመች የሚመስለኝ፣ ተጨንቀን የምንለውጠው ብዙ ነገር ተጨነቅንም አልተጨነቅንም። አንድ ዘመዳችን ከሆነ ቦታ ተነስቶ በአውሮፕላን ሌላ ከተማ የሚሄድ ከሆነ እኛ ስለተጨነቅን ወይም ስላልተጨነቅን አይደለም አውሮፕላኑ በሰላም የሚያርፈው። አረግ ነው አላረግ ነው አሰብ ነው አላሰብ ነው ብዙ ነገሮች ክስተታቸው አይቀየርም። ግን እኛ በመሀሉ እየታመምና ያለ ነው በተጨነቅን ቁጥር የተለያዩ ኬሚካሎች አሉ ሰውነታችን ውስጥ የሚመነጩ እና እነሱ ደም ግፊትም ሊጨምሩ ይችላሉ፣ ምኑንም ሊያበላሹ ይችላሉ። እና እሱን ተገንዝቦ አንዳንዱን ነገር እንደዚህ ከቀን ቀን ሁላችንም እስከ ኖርን ድረስ ያሉትን ነገሮች ሙሉ ተዋቸው ሳይሆን ቀነስ አድርጋቸው፣ ራስ የምትቆጣጠራቸው ስለሆነ አስተካክላቸው የሚለው ሀሳብ ጥሩ ይመስለኛል። ወደ ሲጋር አይነት ወይም ወደ አልኮሆል ጋር ደግሞ ስንመጣ እነዚህ ሱሶች አንተም የምናውቀው ነው። ብዙ ጊዜ ሰው ወዱ አይደለም የሚገባባቸው ቀስ እያላይ የተንሸራተተ ይገባ ይገባና፣ በኋላ ሳያውቀው እነዚህ ሱሶች ድርግም አድርገው ይዘውት እንዴት ብሎ እንደሚያመልጥ ነው ብዙ ሰው የሚያቅተው። እና እኔ በዚህ ሁኔታ ላይ ለብዙ ሰዎች ለመምከር የምፈልገው በአንደኛ ደረጃ በአንዴ ድርግም አድርጎ ማቆም የሚቻል ከሆነ በጣም አሪፍ ነው። እንደሱ የሚችል ሰው ወዲያው አንዴ ከተገነዘበ ወዲያ ጋራ ማጨስ ማለት ብሎ ብሎ የልብ ህመም ይዳርጋል አይዳርግም ጥያቄ አይደለም። መቼ ዳርገኛል ነው ጥያቄ መሆን ያለበት። ይሄ እስከታወቀ ድረስ በቃ ቢቻል ኖሮ ማቆም ነው። ግን እሱ የማይሆን ከሆነ ብዙ ጊዜ ለሰዎች የምንነግራቸው ከማቆም በፊት እስቲ እንዲያው መቀነሱ ሞክሩና አስር ያጨፍ የነበረ ወደ አምስት ከአምስት ወደ ሁለት ተኩል ሲገራ እየተሞከረ ቀስ ቀስ እየተባለ ከሱ መራቅ ቢቻል ጥሩ ይመስለኛል። በእንቅስቃሴ ደረጃ ደግሞ ያልከው ምንም ተንቀሳቅሶ የማያውቅ ሰው ምንም ኤክሰርሳይዝ ሰርቶ የማያውቅ ሰው መቼም አንድ ቀን ተነስቶ በቃ ዛሬ ሀገር ቤት ከሆነ ከመስቀል አደባባይ እስከ ሜክሲኮ ወይ እዚህ በየከተማው ካለበት ከዚህ ዛት መሮጥ አለብኝ ሳይሆን እሱም እንደዚሁ ነው። በቀላሉ መጀመሪያ ያለበት ደንበኛ ዋናው ኤክሰርሳይዝ ቤስት ኤክሰርሳይዝ ለልብ ምንድን ነው የምንለው፣ ዎኪንግ ነው፣ መራመድ በውጭ ወጥቶ መራመድ፣ ፈጠን ፈጠን እያሉ መራመድ። እሱ ነው ዋናው ኤክሰርሳይዝ። እንደ እሱ አይነቱ ይጀመራል። ሁለት ሳምንት ከወር በኋላ እሷ ትንፋሽህን ካልነፈገችህ ትንሽ ደግሞ ሶምሶማ ይጀመራል። ትንሽ ሮጥ ሮጥ ማለት ይጀመራል። እንግዲህ ለእያንዳንዱ ሰው ከየት ጀመረ የት ነው የሚሄደው ነገር የሚመች ነው። በመጨረሻ ምግቡንም እንደሱ ነው። ደርሰህ አንድን ሰው ቅቤው፣ ምኑ ምኑም የበዛበት የሚጣፍጥ ምግብ ጋር ሄደ ከእንዲሁ ጋር ይህንን ተወው እና ዝም ብለህ ሳር የሚመስል ነገር ብላ ውሃ ጠጣ ብትለው አይመች። ግን የየቀኑ ምግብ አታርገው። አንዳንድ ጊዜ አጃም ሆነ ፍራፍሬውንም ቅጠላ ቅጠሉንም ሞክር። ሌላ ቀን ደግሞ አዎ የሆነ የሚከበር በዓል ካለ ምን ካለ ያንን ምግብ ጋር መመለስ ይቻላል። ወጡም ሆነ ምኑም ሆነ የኛ የሚጣፍጡ አይነት ምግብ ጋር ግን ብዙ ነገር የኑሮ ዘይቤ መለወጥ ጋር ስናይ በአንዴ ዛሬ የነበረውን ነገር ነገር ፍጹም የሆነ ቦታ ጋር ድረስ ሲባል ለብዙ ሰው ጋሬጣ ያደርገዋል። በቃ ይሄ አይ ሞከርኩት ብሎ የሚተው ነው እና ለእኔ የሚመች የሚመስለኝ ቀስ በቀስ እያለ እየተላመደ ራሱን እያበረታታ እያመሰገነ ሲቀጥል ይመስለኛል። ዶክተር ውብሸት አየነው ከፍተኛ አማካሪ ማካሪ የልብ ሐኪም መሰል የአድማጮችም ሆኖ የዝግጅት ክፍላችንን ጥያቄዎች ይዘን በድጋሚ እንደምናገኘው ተስፋ አደርጋለሁ። ለዛሬ አመሰግናለሁ፣ እግዜር ይስጥልኝ። እኔም ስለ ድሉ አመሰግናለሁ። ሰላም ሰላሙን አሉላ ከበደንና እንግዳውን ለጤና ነክ ምክራቸው እናመሰግናለን። ቀጣዩና ሳምንታዊ ጥንቅራችን አፍሪካ ነክ ርዕሶች ይሆናል። በዳዳብ ስደተኛ ጣቢያ ውስጥ የዲጂታል ክህሎት ስልጠና የሚሰጠውን ሶማሊያዊ ስራ ያስቃኘናል። ከሶማሊያ ግጭትን ሸሽተው የሸሸው መሐሙድ ማታን እድገቱ በኬንያ ዳዳብ የስደተኞች መጠለያ ጣቢያ ውስጥ ነው። መሐመድ ዛሬ ላይ በመጠለያ ጣቢያ ውስጥ ለሚኖሩ ወጣት ወጣቶች ብሩህ መጻኢ እድል እንዲኖራቸው የዲጂታል ክህሎት በማስተማር ላይ ይገኛል። የአሜሪካ ድምጹ አህመድ ሁሴን ከዳዳብ የስደተኞች ጣቢያ ያደረሰን ዘገባ ኤደን ገርሞት። በሰሜናዊ ምስራቅ ኬንያ በሚገኘው ዳግሃሌ የስደተኞች መጠለያ ጣቢያ የ የሰላሳ አመቱ መሐመድ ማታን ወጣት ስደተኞች የዲጂታል ክህሎት እንዲኖራቸው ያስተምራል መሐመድ እነዚህ ክህሎቶች ወጣቶቹ የተሻለ ህይወት እንዲኖራቸው እንደሚያስችሉ ተስፋ አለው ስደተኛ ወጣቶች በድረገጽ አማካኝነት መደበኛና የአጭር ጊዜ ውል ስራዎችን እንዲያገኙ መረጃን ማስገባት፣ የድረገጽ ልማትና የድረገጽ ንድፍን የመሰሉ መሠረታዊና የላቁ የኮምፒውተር መርሃ ግብሮችን እናስተምራችኋለን። የሙሐመድ ማታን ቤተሰቦች በጎርጎሮሳውያኑ 2001 ገና የሰባት ዓመት ህጻን ሳለ ነው ሶማሊያን ለቅ የወጡት። መሐመድ አስቀድሞ የቀን ስራ ላይ ይሰራ የነበረ ሲሆን ኋላ ላይ ግን በመንግስታቱ ድርጅት ድጋፍ በመጠለያ ጣቢያ ውስጥ የሚሰጡ የዲጂታል ክህሎት ስልጠና መርሃ ግብሮች ላይ ተሳትፏል። አሁን ታዲያ ለወጣት ስደተኞች ያለውን የዲጂታል ክህሎት በማጋራት ላይ ሲሆን ይህም ወጣቶቹን ካሉታዊ ስፍራዎች እንደሚያረቃቸው ተስፋ ያደርጋል። ይህን ተነሳሽነት የጀመርኩት በስደተኞች መጠለያ ጣቢያ ውስጥ ያሉ ወጣቶች አደንዛዥ እጽን አላግባብ መጠቀምንና ሌሎች ደህንነትንና ደህንነትን የሚጎዱ ተግባራትን እንዲያስወግዱ ለመርዳት ነው። ስደተኞች አንዴ ስራ አጥ ሲሆኑ ወደ አሉታዊ ጉዳዮች ሊመለከቱ ይችላሉ። ስለዚህ እነሱን ለማብቃት ወስንናል። አንዳንዶቹ በሳምንቱ ማብቂያ ላይ ለመማር ምርጫቸው ቢያደርጉም፣ ይሁን እንጂ ተማሪዎች በሳምንት ውስጥ ሊካፈሉባቸው የሚችሏቸው የተለያዩ ክፍለ ጊዜያቶች አሉ። አብድራህማን ሀሰን ከአሰልጣኞቹ መካከል ሲሆን ይህ መርሃ ግብር በእጅጉ አግዞኛል ይላል። ድረገጽ ላይ ስራ መስራት እንዲሁም የኮምፒውተርና ሶፍትዌር ክህሎቶችን የመሳሰሉ የዲጂታል እውቀቶችን ገብይተናል። እነዚህ ሁኔታዎች የተሻለ ገቢ እንዲኖረኝ አስችለውኛል። ያገኘነው ጥቅም ብዙ ነው። ሙሐመድ በመጠለያ ጣቢያ ውስጥ ላሉ ሰባ ተማሪዎች በነጻ ስልጠና የሚሰጥ ሲሆን መርሃ ግብሩን ለማስፋፋት አላማ አለው። ይሁን እንጂ አንዳንድ ተግዳሮቶች እንዳሉበት በመግለጽ ድጋፍ እንደሚያሻ ይናገራል። ምፒል የኢንተርኔት ፍጥነት ዝቅተኛ መሆኑና አረጉ የኮምፒውተሮች ከሚያጋጥሙን ተግዳሮቶች መካከል ናቸው። በዓለም ላይ ካለው ተለዋዋጭ የዲጂታል ቴክኖሎጂ ጋር አብሮ ለመራመድ የምንጠቀማቸውን መሳሪያዎች ማሻሻል አለብን። ኬንያ ወደ 800,000 የሚጠጉ በዋናነት ከደቡብ ሱዳንና ሶማሊያ የመጡ ጥገኝነት ጠያቂዎች መኖሪያ መሆኗን የተባበሩት መንግስታት ድርጅት አስታውቋል። እንደ ሙሐመድ ማታንያ ያሉና ስልጠና ያገኙ ስደተኞች ያላቸውን ክህሎት ለሌሎች ስደተኞች የተሻለ እድል ለመፍጠር መንገዱን እንደሚጠርግ ያምናሉ። አህመድ ሁሴን ከናይሮቢ ላደረሰን ዘገባ፣ ኤደን ገረመው ከዋሽንግተን ዲሲ። ቀጣዩ ጥንቅራችን ሳምንታዊ የስፖርት ዘገባ ነው። ሀብታሙ ስዩም ያቀርብልናል። የቀድሞው የናይጄሪያ ብሔራዊ ቡድን ተጫዋች ነዋኮ ካኑን ጨምሮ በኢትዮጵያ ጉብኝት ያደረጉ የቀድሞ አፍሪካውያን ታዋቂ የእግር ኳስ ተጫዋቾች ሀገሪቱ የእግር ኳስ ደረጃዋን ለማሳደግ በወጣቶች ላይ አተኩራ እንድሠራ መክረዋል። ኬኔዲ አባተ ዝርዝሩን ጉዳይ አስቀድሞ ያጋረናል። ከአርብ ሰኔ 21 ቀን ጀምሮ ለሶስት ቀናት በአዲስ አበባ ከተማ በተካሄደው ሸነን የተሰኘ የፋሽን ፌስቲቫል ላይ ለመታደም ኢትዮጵያ የገቡት አፍሪካውያን ስመጥር የቀድሞው እግር ኳስ ተጫዋቾች እሁድ ሰኔ 23 ቀን 2016 ዓ ም ከጠቅላይ ሚኒስትር አብይ አህመድ ጋር የወዳጅነት ጨዋታ አድርገዋል። ዓለም ከሚያውቃቸው አፍሪካውያን የቀድሞ ከዋክብት መካከል የሆኑት ናይጄሪያውያኑ ንዋንኩ ካኑ፣ ዳንኤል አሙካቺ እና ታሪቦ ዌስት እንዲሁም ሴኔጋላዊው ሄንሪ ካማራ በወዳጅነት ፓርክ በተካሄደው ጨዋታ ላይ ተሰልፈው ተጫውተዋል። ናይጄሪያዊው ካኑ ለአሜሪካ ድምፅ በሰጠው አስተያየት ምንም እንኳን የአፍሪካ እግር ኳስ ኮንፌዴሬሽን ካፍን ከመሰረቱት ሀገራት አንዷ ብትሆንም በእግር ኳሱ ብዛም የማትታወቀውን የኢትዮጵያን ኳስ ማሳደግ ካስፈለገ ታዳጊዎች ላይ መስራት እንደሚያስፈልግ መክሯል። ብዙ ፕሮግራሞች ሊኖሯችሁ ይገባል በተለይ የህጻናትና የወጣቶች ይህን ማድረግ ከተቻለ እንደኛ ያሉ ታላላቅ ከዋክብት ተጫዋቾችን መፍጠር ይቻላል። እዚህ ከኋላ ያለውን የመሰሉ ሜዳዎችም ለልጆች ከተሰሩ ለውጥ ይመጣል። የእንግሊዙን አርሰናልን ጨምሮ በተለያዩ ታላላቅ የአውሮፓ ክለቦች የተጫወተው የአጥቂ መስመር ተጫዋቹ ካኑ የእርሱና መሰሎቹ ጉብኝት ለኢትዮጵያውያን ወጣት የእግር ኳስ ተጫዋቾች ስለሚኖረው ትርጉም ሲያስረዳ ዳስን ካኖ አደኖ አባደነም አዲስ አበባ ስሙን ቢያውቁትም ካኑን በአካል ላላዩት ዛሬ እዚህ ኢትዮጵያ አዲስ አበባ ነው ያለሁት። ስለዚህ እኔን በዚህ ስፍራ መመልከታቸው ወጣቶችን ሊያነሳሳቸው ይችላል። ታሪኬን መናገርም ሊጠቅም የሚችል ነገር ነው። ልጅ እያለሁ በመንገድ ላይ እየተጫወትኩን ያደግኩት ግን ጠንክሬ እሰራና እለማመድ ነበር። ስለዚህ በስነ ምግባር ታትረው መስዋዕትነት ከፍለው ከሰሩ ወጣቶች የማያሳኩት የለም። ታሪቦ ዌስት ለሁለቱም የጣሊያን ሚላን ክለቦችና ለሌሎችም የአውሮፓ ክለቦች የተጫወተ የተከላካይ ክፍል ተሰላፊ ነው። ከነ ካኑ ጋር ለሀገሩ ናይጄሪያ ብሔራዊ ቡድንም የተጫወተው ዌስት ስለ ኢትዮጵያ እግር ኳስ አስተያየቱን የሰጠን ሌላው አፍሪካ ካሏት የቀድሞ ታዋቂ ተጫዋቾች አንዱ ነው። እንደ ካኑ፣ እንደ አሞካቺ፣ እንደ እኔና እንደ ካማራ ያሉ ተጫዋቾችን ወደ ኢትዮጵያ ማምጣት የእግር ኳስ መንፈስን እንደ ማምጣት ነው። ኢትዮጵያ በቅርቡ የአፍሪካ ዋንጫንም የማዘጋጀት እቅድ እንዳላት አውቃለሁ። በኢትዮጵያ የእግር ኳስ ባህልን ለማሳደግ የሚያግዝ ነው። ኢትዮጵያ የአፍሪካን ዋንጫ ማዘጋጀት ብቻ ሳይሆን እንድታነሳውም ምኞቴ ነው። እንግሊዝና ፈረንሳይን ጨምሮ በተለያዩ የአውሮፓ ሊጎች የተጫወተው የሴኔጋሉ ሄንሪ ካማራ ደግሞ ዋናው ጠቃሚ ነገር በህብረትና በአንድነት መስራት ነው። ይህ ከሆነ ኢትዮጵያ በቅርቡ የአፍሪካ ዋንጫን ማንሳት አይሳናትም። በወዳጅነት ፓርክ የተካሄደውን የወዳጅነት ጨዋታ በመሀል ዳኝነት የመራው ኢንተርናሽናል ዳኛ በአምላክ ተሰማ የቀድሞ አፍሪካውያን ታዋቂ ተጫዋቾች ጉብኝት ስለሚኖረው ፋይዳ ተከታዩም ብሏል። እንደነዚህ አይነት የአፍሪካ ከዋክብቶች በተለያዩ የዓለም አቀፍ ውድድሮች የምናውቃቸው፣ እኛም በተለያዩ የአፍሪካ ሀገር ውስጥ ስንሄድ የምናገኛቸው የወንድም የአፍሪካን ሀገራት ሌጀንድ ፕሌየሮች እና ሌላ የባለሙያዎች መገኘት ትልቅ ነው። ይህ ጥሩ ነው ማለት እግር ኳስን በማየት ደረጃ የእኛ ሀገር ያው ስፖርት በጣም ያፈቅራል። ስለዚህ የሚመለከታቸው የነበሩት ታላላቅ ሌጀንዶችን ማየት በጣም ትልቅ ነገር ነው። እነሱ የሚሰጡት ተሞክሮ የሚያሳዩት ተሞክሮ እስካሁን ካለንበት ደረጃ ከፍ ሊያደርገን የሚችል ግብዓት ይኖሯል ብዬ ነው የማስበው። ለእንግሊዙ ኤቨርተን ና ለሌሎችም ክለቦች በአጥቂነት የተጫወተው ዳንኤል አሞካቺ ስለ ኢትዮጵያ ቆይታውና ስለ ወዳጅነት ጨዋታው አውግቶናል። ኢትዮጵያ ኢዝ ዘ ላንድ ኦፍ ኦሪጂን አንድ ዊ አር ሆም ታውቃለህ ኢትዮጵያ ምድረ ቀደምት ናት። እናም ቤታችን ያለነው የኢትዮጵያውያንን እንግዳ ተቀባይነት ወደ ሀገራችን ይዘን ነው የምንመለሰው። ከጠቅላይ ሚኒስትሩና ከቡድናቸው ጋር ያደረግነው የ20 ደቂቃ ጨዋታም አዝናኝ ነበር። ጠቅላይ ሚኒስትር አቢይ አህመድ ለኢትዮጵያ ቴሌቪዥን በሰጡት አስተያየት በአውሮፓውያኑ 2029 ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ጥያቄ ማቅረቧንና ለዚህም ስኬታማነት ካኑና አሞካቺ በአምባሳደርነት መሰየማቸውን ተናግረዋል። ታዋቂዎቹን ተጫዋቾች ጨምሮ ከተለያዩ የአፍሪካ ሀገራት የመጡት ጎብኚዎች ከጠቅላይ ሚኒስትሩና ከካቢኔያቸው ጋር በመሆን በወዳጅነት አደባባይ ችግኞችንም ተክለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ወደ ሌሎች ስፖርታዊ ጉዳዮች ስንሻገር ኤርትራዊው ቢንያም ግርማይ ትልቅ ስም በሚሰጠው የቱር ዲ ፍራንስ የብስክሌት ግልቢያ ውድድር ምዕራፍ አሸናፊ በመሆን የመጀመሪያው ጥቁር አፍሪካዊ ሆኗል። በአውሮፓውያኑ 2022 ጊሮ ኢታሊያ የተሰኘውን ውድድር አንድ ምዕራፍ ያሸነፈ የመጀመሪያው አፍሪካዊ በመሆን ታሪክ የሰራው ቢንያም በዛሬ ዕለት በተከናወነው ውድድር የመጨረሻ ርቀቶች ላይ እልህ አስጨራሽ ፉክክር በማሳየት ድሉን አጽንተዋል። በዚህ ውድድር የኮሎምቢያዊ ፈርናንዶ ጋቢራና፣ ቤልጅማዊ አርኑ ዴላይ ሁለተኛና ሦስተኛ ደረጃን ይዘዋል። ከድሉ በኋላ ያነባው ቢኒያም የቱር ዲ ፍራንስ አካል መሆን በእጅጉ አስደሳች ነው፣ ውድድሩ ለመሳተፍ ዓለም ነበረ አሁን ላይ ስሜቴን መቆጣጠር አቅቶኛል ማለቱን ሮይተርስ ዘግበዋል። ቢኒያም በቀደመው ዓመት ከነበረው የመጀመሪያ ተሳትፎ ልምድ እንደቀሰመና ዘንድሮ ማሸነፉ የማይታመን መሆኑን አክሏል። የቢኒያም ግርማይ ድል በብስክሌት ስፖርት ውስጥ ትልቅ ስፍራ በሚሰጠው ውድድር እንደ ታሪክ ቀያሪ አጋጣሚ ተቆጥሯል። በውድድሩ ታሪክ ሁለት ነጭ አፍሪካውያን አሸናፊዎች ሆነዋል። እነሱም ደቡብ አፍሪካውያኑ ሮቢ ሃንተርና ዳርየል ኤምፒ ናቸው። እኩልነት የሚናገሩ ወይንም በስፖርት ዘርፋቸው የሚደርሱ በደሎችን የሚያወግዙ አትሌቶች ብዙውን ጊዜ ይህንን የሚያደርጉት ራሳቸውን ለከፍተኛ አደጋ በማጋለጥ ስለሆነ እንደ ሌሎች የሰባዊ መብት ተሟጋቾች ሁሉ ተመሳሳይ ጥበቃ ሊደረግላቸው ይገባል ሲል የተባበሩት መንግስታት ድርጅት የሰባዊ መብት ኃላፊ በዛሬው ዕለት ተናግረዋል። አትሌቶች በስፖርት ውስጥ እኩልነትን ለማበረታታት ድምፃቸውን ሲጠቀሙ የሰባዊ መብት ተሟጋች ይሆናሉ ብለዋል ቮልከር ተርክ የተባሉት የተባበሩት መንግስታት ድርጅት የሰባዊ መብት ከፍተኛ ኮሚሽነር ማሳያ አትሌቶችን ስም ያልጠቀሱ ተርክ በስፖርት ዘርፋቸው ውስጥ ያሉ ችግሮችን ለማመላከት ድምፃቸውን የሚጠቀሙ ሁሉ ጥበቃ ሊደረግላቸው እንደሚገባ ካላጸፋ እርምጃ ስጋት ሀሳባቸውን የሚያጋሩበትና መፍትሄ የሚጠይቁበት መድረክ ሊዘጋጅ እንደሚሻ ተናግረዋል። የተርክ ንግግር የተሰማው የዓለም አቀፉ ኦሎምፒክ ፕሬዚደንት ቶማስ ባህ በተሳተፉበትና ሰብአዊ መብቶችና ኦሎምፒኩን በተመለከተ በነበረ ስብሰባ ላይ ነው። አድማጮቻችን፣ ለምሽቱ የያዝናቸው የስፖርት ዜናዎች እነዚህ ናቸው። መልካም ምሽት። የምሽቱ የመጨረሻው ጥንቅራችን ስትሮክን በስማርት ስልክ ስለሚለየው ቴክኖሎጂ ያስቃኘናል። አዲሱ ቴክኖሎጂ ሰው ሠራሽ ልቀትን በመጠቀም የታካሚዎችን ፊት ምስል በመውሰድ ከዛም በግለሰቡ የቀኝና የግራ የፊት አካላቱ ላይ የሚታዩ አለመመሳሰሎች ካሉ እንዲሁም አንዳንድ የፊት ጡንቻ እንቅስቃሴዎችን በማጥናት ግለሰቡ ስትሮክ ወይም ወደ አንጎል የሚሄደው የደም ስር መዘጋት ወይም በአንጎል ውስጥ የደም መፍሰስ እክል ገጥሞት እንደው ይወስናል። በስትሮክ የተጠቁ ሰዎች በአብዛኛው የአንደኛው ወገን ፊታቸው ከሌላኛው ወገን ጋር ሲነጻጸር የተለያየ ገጽታ ይኖረዋል። ሜልበርን በሚገኘው አርኤምአይቲ ዩኒቨርሲቲ የሚገኙ የባዮሜዲካል መሐንዲሶች እንደሚሉት በስማርት ስልክ የሚሰራው ቴክኖሎጂ የፊት ገጽታን በማጥናት ግለሰቡ በስትሮክ የተጠቃ መሆን አለመሆኑን በሰከንዶች ውስጥ ይወስናል። ይህ ቴክኖሎጂ ከዚህ በፊት ከነበረው አንጻር ፈጣንና ይበልጥ ትክክለኛ እንደሆነ ተነግረዋል። ፕሮፌሰር ዲነሽ ኩማር የምርምር ቡድኑ መሪ ሲሆኑ በሰው ሰራሽ ልቀት የሚሰራው ቴክኖሎጂን በተመለከተ ለአውስትራሊያ ብሮድካስቲንግ ኮርፖሬሽን ተከታዩን ብለዋል። አንድ ፈገግ ያለ ሰውን ፊት ቪዲዮ ያነሳል። ከዚያም ይህ የተቀረጸውን ፈገግታ ግለሰቡ ስትሮክ ገጥሞት እንደሆነ ቴክኖሎጂው ይወስናል። ከዚያም ወዲያውኑ ሕክምና እንዲያገኝ የግለሰቡን ጤና ለሚከታተሉ ባለሙያዎች ግለሰቡ ስትሮክ እንደገጠመው እናሳውቃለን። ስትሮክ በመላው ዓለም በሚሊዮን የሚቆጠሩ ሰዎችን ያጠቃል። ስትሮክ የሚከሰተው ወደ አንጎል መሄድ የሚገባው ደም ሲቋረጥ ወይም ሲቀንስ ነው። ይህም አንጎል ኦክሲጅን እና ሌሎችንም ንጥረ ነገሮች እንዳያገኝ ያደርጋል። ባለሙያዎች እንደሚሉት የህክምና እርዳታው ለደቂቃዎች እንኳን የሚዘገይ ከሆነ አንጎል ቋሚ የሆነ ጉዳት ሊደርስበት ይችላል። ግራ መጋባት፣ መናገር አለመቻል እና የፊት ገጽታ እንደ ወትሮ ገላጭ አለመሆን ከስትሮክ ምልክቶች የሚጠቀሱ ናቸው። በአርኤምአይቲ ዩኒቨርሲቲ የሚገኘው የምርምር ቡድን በስማርት ስልክ የሚሰራው ቴክኖሎጂ ስትሮክን በመለየት 82 በመቶ ትክክለኛ ውጤት የሚያሳይ መሆኑን ይናገራሉ። በሆስፒታል የሚደረግ አጠቃላይ ምርመራን የሚተካ ባይሆንም ታካሚዎች በፍጥነት እርዳታ እንዲያገኙ ግን ያስችላል ተብሏል። ብራዚል ከሚገኘው የሳኦ ፖሎ ዩኒቨርሲቲ ጋር በመተባበር የተደረገው የአውስትራሊያው ጥናት ኮምፒውተርስ ሜትድስ ኤንድ ፕሮግራምስ ኢን ባዮ ሜዲስን በተሰኘው የጥናት መጽሔት ላይ ታትሟል። ፊልመር ሰርከስ ሲድኒ ለላከው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ ክብራትና ክብራን ለምሽቱ ያዘጋጀ ነው መሰናዶ በዚህ ጠናቋል። ስርጭቱን ከስቱዲዮ ሲቆጣጠርልን ያመሸው ንጉሡ ታምሬ፣ የምሽቱ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸት እንግዶ ሌነኝ። ነገ ምሽት በተመሳሳይ ፕሮግራም እስከምንገናኝ መልካም ምሽት። Thank <laughs> you.